በደቡብ ክልል በስድስተኛው ሀገራዊ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የምርጫ ሂደቱ በገዢው ፓርቲ ጫና የተሞላ አስተማማኝነት የጎደለውና የተባለው ምቹና ሰፊ የፖለቲካ ምህዳር የሌለው ነው ሲሉ ቅሬታ አቀረቡ። ችግሮች ሊኖሩ ይችላሉ፣ ነገር ግን ሁሉንም ጠቅሎ ብልጽግናን ተጠያቂ ማድረግ ተገቢነት የለውም ይላል የደቡብ ክልል ብልጽግና ፓርቲ በበኩሉ ምርጫው ተአማኒ፣ ፍትሐዊና ዲሞክራሲያዊ እንዲሆን ከመካሰስ ይልቅ ተቀራርበን መስራት አለብን ነው ያለው። ፓርቲዎቹ የተባሉትን ቅሬታዎች ያሰሙት ዛሬ በሐዋሳ ከተማ በተደረገ በደቡብ ክልል የሚገኙ ተፎካካሪ ፓርቲዎች የጋራ ምክር ቤት የአሰራር ስነ ስርዓት ቃል ኪዳን ሰነድ ላይ በመከሩበት ወቅት መሆኑን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከስፍራው ባጠናቀረው ዘገባ የምርጫ ቦርድ የጋራ ምክር ቤት ቃል ኪዳን ሰነድ እና ፓርቲዎቹ የሚደርሱባቸው ስምምነቶች ችግሩን ይፈታሉ ማለታቸውንም አመልክተዋል። ሞ ህዝብ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሬድ ሽብሮ በምርጫው ለመወዳደር ፓርቲያቸው የሚያደርገው ጉዞ በገዢው ፓርቲ ብልጽግና የተደናቀፍ መሆኑን ተናግረዋል። የክልሉ የፓርቲዎች የቅሬታ ሰሚ የጋራ ምክር ቤት ምስርታ እንዲሁም ችግሩ ሳይፈታ እንዲቆይ ያደርጓልም ብሏል። በዞን ጽፈት ቀደምም እንደተናገር እኛ ለሰላም ላይ

አርባምንጭ ላይ ጌና ላይ ታሽበብናል፣ ጋጽ ላይ ታሽበብናል፣ ጨንቻ ላይ በፓርቲ ውስጥ ተሳትፎ ያላቸው ግለሰቦች እንደሚታሰርባቸው የወላይታ ብሔራዊ ንቅናቄ ፓርቲ ሊቀመንበር አቶ አማኑኤል ሞጊሶ ገዢውን ፓርቲ በመክሰስ ተናግሯል። እንዴት በግድ ካልመራው ተብሎ የእኛ ሀገር ዲሞክራሲ ገና ልምምድ ነው የተባለ የእኛ ካድሪዎች እኛን ያታልሉ። ዲሞክራሲ በኛ ከአውሮፓ ቀድመን ነው የምናውቀው የዲሞክራሲ ልምምድን የቱ ጋር መቼ ነው እንደ ምክንያት እያቀረብን የሚኖረው ነገር የሚቆመው? ስለዚህ አሁን ትልቁ ጥያቄ ገዢው ፓርቲ ላይ ነው። ህዝብ የፈለገውን እንዲመርጥ እድል እንዲሰጠውም ጠይቋል። መሪውን ህዝቡ በጣቱ መርጧል? መርጦ ያውቃል? እድለኛ አይደለም፣ አላየንም። እስከሆነ አንዱ ስራችን ህዝባችን መሪያቸውን በጣታቸው የሚሾሙበት ሳይሆን ራሳቸው የሚሾሙበት መሪ ማየት ነው። ለዚህ ደግሞ እኛ አንደኛ ህዝቡን ሞቢላይዝ ማድረግ፣ ምርጫ ላይ እንዲሳተፉ ማድረግ የሚመርጠውን አውቆ እንዲመርጥ ማድረግ የምንታገለው ለህዝብ እስከሆነ ድረስ ህዝቡ እራሱ በዚህ ሂደት ውስጥ የራሱን የፖለቲካ ንቃትን ሊኖሩም እያሳደገን እየሄዱ ምህ መስራትን ኃላፊነትም አለብን ብዬ አስባለሁ። ስለዚህ በዚህ በኩል ተፎካካሪ የፖለቲካ ፓርቲዎች ከመወዳደር ያለፈ ለህዝብ መስራት አለብን። በተለይ በተለይ ይሄኛው ቲም ደቡቡ ምን ያህል በኢትዮጵያ ፖለቲካ ላይ አስተዋጽኦ አለው። ስለዚህ ይሄ ደቡብ ላይ ያለው የፖለቲካ ፓርቲ ኃይል ሆኖ መውጣት አለበት። በማኅበራዊም በፖለቲካም በኢኮኖሚያዊ ጉዳዮች ላይ የህዝቦችን ጥያቄ ሊያስመልሰ የሚችል እኩል የሀገር ባለቤትነትን ማረጋግጥ የሚችል ለዛ ነው የሚታገል ሀይሉ ነው። የፖለቲካ ፓርቲዎች የህዝብን የግንዛቤ ደረጃ በማሳደግ ምርጫው ሰላማዊ ፍትሐዊና ነጻ እንዲሆን ማድረግ አለባቸው ያለው ደግሞ የአዲስቱ ትውልድ ፓርቲ ተወካይ አቶ ታምራት ማጫ ናቸው። የብሔር ኮንፍሊክት ሊመጣ የሚችልበት አዋሳኝ አካባቢዎች ኮንፍሊክት ሊመጣ የሚችልበት ደቡብ ክልል ሴንስቲቭ ኤሪያ ስለሆነ ስለዚህ ጥንቃቄ ብናደርግ ጥሩ ነው። ለውጥ በአንድ ጀንበር በአንድ ምርጫ ለውጥ ይመጣል ብለን ተአምር ከሰማይ እናዘንባለን ብለን እዚህ ጋር ምንሰብ ከሆነ ነገ ሀሰት ሰባቶች ተብለን በድንጋይ እንወገራለን። ችግሮቹ ከተፈጠሩ በኋላ እሳት የማጥፋት ስራ ከምንሰራ ቀደም ብለን ል ብንሰራ በእኛ ጊዜ ባይሳካ ከእኛ ቀጥሎ ባለው ትውልድ የሚሳካ ፓርቲዎቹ በምርጫ ሂደቱ ላይ ገዢው ፓርቲ ጫና እያሳደረ ነው፣ ያለመተማመን በፓርቲዎች መካከል ሰፍኗል፣ የሚፈለገው የፖለቲካ ምህዳር አልተፈጠረም በማለት ቅሬታቸውንም አሰምተዋል። በዋናነት የተከሰሱት ክልሉን እየመራ ያለውን የደቡብ ክልል ብልጽግና ፓርቲ የፓርቲው ተወካይና የፓርቲው የሲቪክ ተቋማትና የፖለቲካ ፓርቲዎች ዘርፍ ኃላፊ ወይዘሮ ፀሐይ ወራሳም ችግሮች ሊኖሩ እንደሚችሉም ተናግረዋል። ሁሉንም ችግሮችን ግን ጠቅልሏል ለብልጽግና ፓርቲ መስጠት መፍትሄ አይሆንም ብሏል። ይልቁንስ ለሀገሪቱም ሆነ ለዜጋዎች የሚበጀው ምርጫው ተአማኒ፣ ፍትሐዊና ዲሞክራሲያዊ እንዲሆን በመነጋገርና በመቀራረብ መስራት ነው በማለት ተናግሯል። ብልጽግና ፓርቲ ምርጫው ነፃና ፍትሐዊ እንዲሆን እየሰራ ነውም ብሏል። እንደ ብልጽግና በየአካባቢውም እብን የሚነሱ ቅሬታዎችንም ጭምር አድረስ እያደረገ በቦታውም ጭምር እየሄደ እየፈታ ያሉባቸው አካባቢዎች አሉ ውስጥ ቅርብ ጊዜ ችግር አለ ተብሎ ለአርባ ምንጭ አካባቢ መሰብሰብ አልቻልንም፣ አዳራሽ አላገኘንም የሚሉ ቅሬታዎች ሲመጡ በቦታው የሄደም ጭምር አመራሩ እየፈታ ሴትል የሆኑባቸው አካባቢዎችን ጭምር ስላሉ እንዲህ እንዲህ አይነት ነገሮች ወደፊትም ይጠናከራሉ ብለን ማሰብ ብንችል በጣም ጥሩ ነው። የደቡብ ክልል ምርጫ ቦርድ ቅርንጫፍ ጽህፈት ኃላፊ አቶ ፍረው በቀሌ በፓርቲዎች መካከል ያለው መወቃቀስ የጋራ ምክር ቤቱ የቃል ኪዳን ሰነድና ፓርቲዎቹ የሚደርሱባቸው ስምምነቶች ችግሮቹን ይፈቱታል ብሏል። የጋራ ምክር ቤት የሚቋቋምበት አላማው አላማውም ይሄው ነው በማለት ተናግሯል። የፓርቲዎች የጋራ ምክር ቤት አላማ የዜጎች ህገ መንግስታዊ መብት ሳይሸራርፍ እንዲከበር ማድረግ ምርጫው ነጻ ፍትሐዊና ዴሞክራሲያዊ እንዲሆን ማስቻልና ጠንካራ የመድበለ ፓርቲ ለመመስረት የሚደረገውን ጥረት ማገዝ ነውም ብለዋል። ለስድስተኛው አገራዊ ምርጫ ከሚወዳደሩ ሀያ ከሚደርሱ ክልላዊና አገራዊ ፓርቲዎች ውስጥ አብዛኛዎቹ እጩዎቻቸውን ማስመዝገባቸውን የተናገሩት አቶ ፍሬው 8247 የምርጫ ጣቢያዎች መዘጋጀታቸውንም አስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዮስ ሐዋሳም።